ከፍተኛ የመንግሥት ባለሥልጣናቱን ጭምር ያሳተፈው የሩሲያ ሴራ የአሜሪካንን ዲሞክራሲያዊ ሂደት ማዳከምን ኢላማው እንዳደረገ ግልጽ ሆነዋል ያሉት ጠቅላይ አቃቤ ሕጉ ሜሪክ ጋርላንድ እጅግ አደገኛ በመሆኑ በአደገኝነቱ መጠን መልስ ይሰጥበታል ብለዋል። ጠቅላይ አቃቤ ሕጉ ንግግራቸውን ያደረጉት በፍትሕ ሚኒስቴር መሥሪያ ቤቱ ሥር የሚተዳደረው የምርጫ ስጋቶች ግብረ ኃይል የተሰኘው አካል ባዘጋጀው መድረክ ላይ ነበር። ሩሲያ ሁለት የአርቲ ሚዲያ ሠራተኞችን የሼል ኩባንያን እንዲሁም የሐሰት ማንነትን በያዙ ግለሰቦች አማካይነት በቴኔሲ ግዛት ለሚገኝ ኩባንያ ዐሥር ሚሊዮን ዶላር በመላክ የሩሲያን መንግሥት በበጎ የሚያሳዩና በእንግሊዝኛ ቋንቋ የተዘጋጁ ጽሑፎችንና ቪዲዮዎችን አሰራጭታለች ሲል የፍትሕ መሥሪያ ቤቱ ክስ አቅርቧል። ትናንት ይፋ የሆነው ክስ ሩሲያ በእነዚህ ተግባራት ውስጥ እጇ እንደሌለበት ለመደበቅ ሞክራለች ብሏል። ስሙ ያልተጠቀሰው ኩባንያ ከኅዳር ወር 2023 ጀምሮ 200 ቪዲዮዎችን በቲክቶክና ኤክስ ማኅበራዊ ሚዲያዎች እንዲሁም በዩትዩብ ያሰራጨ ሲሆን በዩትዩብ ብቻ 16 ሚሊዮን ጊዜ መታየቱ ታውቋል። የሩሲያ ዘመቻ ከዚህም በላይ እንደሚሆን ተገምተዋል። አርቲ አሜሪካ በዩናይትድ ስቴትስ ውስጥ ያለውን ሥራ ከሁለት ዓመታት በፊት ያቆመ ቢሆንም ምርመራችን እንደሚያሳየው ካለፈው ዓመት ጀምሮ በአሜሪካ በሚኖሩ ግለሰቦች አማካይነት ከሚዲያዎች ጋር ኮንትራት በመዋዋል የሩሲያን ፕሮፓጋንዳ አቀናብረው አሰራጭተዋል ያሉት ደግሞ የፌዴራል ምርመራ ቢሮው ኤፍቢአይ ኃላፊ ክሪስቶፈር ሬይ ናቸው። የተሰራጩት የሚዲያ ይዘቶች እንደ እውነተኛና ገለልተኛ መስለው ቢቀርቡም አብዛኞቹ የተቀናበሩት ለሩሲያ መንግሥት በሚሠሩት የአርቲ ሚዲያ ሠራተኞች ነው ሲሉም አክለዋል። ቪኦኤ ዋሽንግተን የሚገኘውን የሩሲያ ኤምባሲና በክሱ ላይ የተጠቀሰውን የሚዲያ ተቋም ለማነጋገር ያደረገው ጥረት አልተሳካም። ከሚዲያ ተቋሙ ጋር ሲሠሩ የነበሩ ተጽዕኖ ፈጣሪዎችና ተንታኞች ክሱ እውነት ከሆነ የተታለሉ ብቻ ሳይሆን ተጠቂም እንደሆኑ በመግለጽ ላይ ናቸው። አርቲ የተሰኘው የሩሲያ የሚዲያ ተቋም የአሜሪካውን ክስ አጣጥሎ ነቅፏል። በፍትህ ሚኒስቴር መስሪያ ቤቱ ከተወሰደው እርምጃ በተጨማሪ የአሜሪካው ግምጃ ቤት ሁለት የሩሲያ ተቋማትን እና የአርቲ ጋዜጠኛዋን ማርጋሪታ ሲሞንያንን ጨምሮ አስር የሩሲያ ዜጎች ላይ ማዕቀብ ጥሏል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ ደግሞ በሩሲያ የሚደገፉ የሚዲያ ተቋማትን በሚወክሉ ግለሰቦች ላይ የቪዛ ማዕቀብ ጥሏል። ጄፍ ዘልዲን ለላከው ዘገባ እንግዶ ሌለኝ ዋሽንግተን ዲሲ